of a በሽብር ድርጊት የተከሰሱት እነ ንግስት ይርጋ ላቀረቡት የክስ መቃወሚያ ፌዴራል አቃቢ ሕግ መልስ መስጠት እንዳልቻለ ለፍርድ ቤቱ አመልክቶ ተለዋጭ ቀጠሮ እንዲሰጠው ጠይቋል። የተከሳሽ ጥበቆች ተቃውመዋል። ፍርድ ቤቱ የአቃቢ ሕግ ጥያቄ ምክንያታዊ ነው ሲል ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሀ ተጨማሪ አለው። ፌዴራል አቃቢ ሕግ ታህሳስ 28 2009 ዓ ም በንግስት ይርጋ አለምነህዋሴ ቴዎድሮስ ተላይ፣ አወቀ አባተ፣ በላይና አለምነህና ያሬድ ግርማ ላይ በመሠረተው ክስ ተከሳሾቹ ራሱን አርበኞች ግንቦት ሰባት ብሎ ከሚጠራው የሽብር ቡድን ከፍተኛ አመራሮች ውጭ ሀገር ከሚገኙ እንዲሁም ሀገር ውስጥ ከሚገኙ የሽብር ተግባር ለመፈጸም ከታጠቁ ጋር ግንኙነት በመፍጠር የሽብር ተልኮ በመቀበል በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳት አመፁን በመምራት እና በማስተባበር የሽብርተኝነት ድርጊት ፈጽመዋል ብለዋል። እነ ንግሥት ይርጋ ደግሞ በጠበቆቻቸው አማካይነት ለቀረበባቸው ክስ የክስ መቃወሚያ ጥራ 3 2009 ዓ ምት አቅርበዋል። ጠበቆቹ ያቀረቡት የክስ መቃወሚያ ብዙ ነጥቦች ቢኖሩትም የመጀመሪያው ተቃውሞ አቃቢ ሕግ ጉዳዩን ያቀረበበት ይህ የፌዴራሉ ከፍተኛ ፍርድ ቤት ክሱን ለማየት ስልጣን የሌለው በመሆኑ በወንጀል ሕግ ስነ ስርዓት ድንጋጌ መሠረት በወንጀል የተጠረጠረው ሰው ክስ ሊታይ የሚገባው ወንጀሉን ፈጸመ በተባለበት ወይንም የወንጀሉ ውጤት በተገኘበት ስፍራ በሚያስችለው ፍርድ ቤት መሆኑን በአስገዳጅነት ደንግጓል በሚል ነው። አቃቢ ህግ ለመቃወሚያው መልስ ዛሬ እንደሚሰጥ ሲጠበቅ የነበረ ቢሆንም በስራ መደራረብና ና በመስሪያ ቤቱ ለአቃቢያን ህግ በሚሰጠው ስልጠና ምክንያት መልሱ እንዳልደረሰለት ገልጾ ተለዋጭ ቀጠሮ ጠይቋል። የተከሳሽ ጠበቆች የአቃቤ ህግ ተለዋጅ ቀጠሮ ጥያቄ ምክንያታዊ አይደለም፣ ወይም ያቀረበው ምክንያት ተቀባይነት ሊኖረው አይችልም፣ የተከሳሾችን ፈጣን ፍትህ የማግኘት መብትም የሚቃረን ነው ሲሉ ተቃወሙ። ጉዳዩን የሚመለከተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የሁለቱን ወገን ክርክር ካዳመጠ በኋላ የአቃቤ ህግ ጥያቄ ምክንያታዊ ነው ሲል ለየካቲት 15 2009 ዓ ም ተለዋጅ ቀጠሮ ሰጥቶ ተነስተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።